ከመደበኛው ተምች የተለየ እና ከዚህ ቀደም በአፍሪካ ተከስቶ የማያውቅ የበቆሎና የማሽላ ሰብል እየመረጠ የሚያጠቃ ተምች በኢትዮጵያ በስድስት ክልሎች መከሰቱን የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። የሚኒስቴሩን ሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑን ማምሻውን አነጋግሬያቸው ነበር። የበቆሎና የማሽላ ሰብል እየመረጠ የሚያጠቃው ይህ ተምች አሜሪካን ተምች የሚል ስያሜ እንደተሰጠው የህዝብ ግንኙነት ኃላፊው አቶ አለማየሁ ብርሃኑ ይናገራሉ። የአሜሪካን ተምች ያለበት የተጠራው በእንግሊዝኛ ስያሜው መካከለኛ አሜሪካ አካባቢ ስለተከሰተ እና እሱ የዝናብ ወቅት የተከሰተ የሳትራት ወይም ደግሞ በራሪ ብራ ብሮ የምትፈጥረው ትል ነው። ሶል አርሞወርም የተባለው ማለት ነው። ስለዚህ በቀጥታ ሌላ ስል አላገኘ ነው ፖል አርምወርን ወይም የአሜሪካን ተምች ብለን ስያሜ ሰጥተነዋል ጊዜው ሌላ ስያሜ ስላላገኝም ማለት ነው ከአራት ወራት በፊት በአፍሪካ ናይጄሪያ ኡጋንዳ ኬንያ መጀመሩን የገለጹት አቶ አለማየሁ ከዛ በኋላ በደቡብ ኢትዮጵያ ቤንች ማጂ ዞን አድርጎ ወደ ኢትዮጵያ መግባቱን ይናገራሉ ከዛ አድማሱን በማስፋት ወደ ኦሮሚያ ክልል በተለያዩ ዞኖች፣ በኒሻንጉል ጋምቤላ፣ አሁን በቅርብ ደግሞ በአማራም በአማራምና በጥቂቱ የተወሰኑ ጥቂት የትግራይ ወረዳዎች በማካለል ላይ ያለ በጣም አውዳሚና ጸረ ሰብል የሆነ ተባይ ነው። ይህ የተምች አይነት በአፍሪካም በኢትዮጵያም ተከስቶ የማያውቅ ከዚህ ቀደም ሲያጋጥም ከነበረው የመደበኛ ተምች ፍጹም የተለየ እንደሆነ ይናገራሉ ኃላፊው። መደበኛ ሰምቻለሁ ቀደም ብሎ በተለያዩ ጊዜ ሲከሰት የነበረና ከአርሶ አደሩም ከመንግስትም ቁጥጥር ውጭ ያልወጣ በየጊዜው የምንከላከላቸው የተለያዩ ሰባዮች ነበሩ። በባህሪው ይሄ በጣም የተለየ ከመሆኑ ጋር ተያይዞ በተለይ ከሰማንያ በላይ እጽዋትን የሚያጠቃ ከዛማች ወይም ደግሞ ሀገር አቋርጦ የመጣ ተምች ከመሆኑ ጋር ተያይዞ ባህሪው ልዩ አድርጎታል ለጊዜው አሁን እያጠቃ ያለው በቆሎና ማሽላን ነው እየመረጠ ነው የሚያጠቃው ተምቹ ይህ ተምች በኢትዮጵያ ከታየበት ጊዜ ጀምሮ ባለው በጥቂት ወራት ውስጥ የበቆሎ ሰብልን ማጥቃት ጀምሯል ትልቁ በጣም በምግብነትም በተለያዩ ሁኔታ አገልግሎት ላይ የዋለ ያለው በሀገራችን እንደሚታወቀው የበቆሎ ምርት ነው ከአንድ ሚሊዮን ሄክታር በላይ ነው የዚህ የበቆሎ ምርት ሸፍኖ ያለን በሀገራችን ይህንም የበቆሎ ምርት ወደ አንድ መቶ አርባ ስድስት ሺ የመሬት ሽፋኑን አካሏል። እስካሁን ይሄ ሰምች መቶ አርባ ስድስት ሄክታሩን ደግሞ ሙሉ በሙሉ አወደመ ማለት ሳይሆን አልፎ አልፎ ሲከሰትም አንድ ሄክታር የሚሆን የተወሰነች ቦታም ቢሆን አንድ ከተከሰተ አጠቃላይ ዙሪያውን ነው እኛ የምንይዘውና የማጥቃትና የመስፋፋት ባህይ ስላለው አጠቃላይ ወደ መቶ አርባ ስድስት ሺህ ነው አካል ነው ያለ እስካሁን ግን ዞሮ ዞሮ ሙሉ በሙሉ ያወደመበት ሁኔታ የለም። አቶ አለማየሁ ይህንን አዲስ አይነት ተምች ለመከላከል እየተደረገ ያለውን ጥረት ያስረዳሉ። እና ይህንን ለመከላከል ባለው በሀገር ውስጥ በነበረው መደበኛ የኬሚካል ፀረ ተባይ መድኃኒት ነው እየተጠቀምን ያለ ነው። እና እነዚህ ተዛማጅ የሆኑ ተባዮችን በዋናነት የፌዴራል መንግስቱ በተለያየ መንገድ ይገዛ ያደርጋል፣ ይከላከላል። ክልሎችም የራሳቸው ሚና አላቸው በዚህ ውስጥ። ስለዚህ ከፌዴራል መንግስት እስካሁን ወደ አንድ መቶ ሺህ ሊትር ኬሚካል ጸረ ተባይ የተላከበትና ርጭት እየተካሄደበት ያለ ሁኔታ ነው ያለ። በዋናነት ግን በባህላዊ መንገድ በተለይ የዚህ ሶላር ሞር ወይም የአሜሪካ ተምስ ተብሎ የተጠራውን የህይወት ዑደቱን ወይም ደግሞ ላይፍ ሳይክሉን ለማቁረጥና ለማቋረጥ ከሀገሪቱ ለማስወገድ በለቀማና በተለያዩ ባህላዊ መንገድ ለማስወገድ ነው ጥረት እየተደረገ ያለው። በዚሁም አንዳንድ የገባበት አካባቢ ውጤት እየተገኘ ነው ያለው። ይህን ተምች በቀጣይ ከስሩ ለማጥፋት አርሶ አደሮች፣ ወጣቶች፣ ተማሪዎችና በዚህ መስክ የተሰማሩ በሙሉ ተጠናክረው በመስራት የበለጠ ጉዳት እያደረሰ እንዳይሄድ መከላከል አለባቸው ብለዋል አቶ አለማየሁ ብርሃኑ። በመጨረሻ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ